በአማራ ክልል ሰሜን ጎንደር ዞን ጃናሞራ እና ጠለምት ወረዳዎች በተከሰተው ድርቅ ምክንያት ከአራት ሺህ በላይ ሰዎች ከመኖሪያ ቀያቸው ለቀው ወደ ከተሞች መሰደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት አስታውቋል። በሁለቱ ወረዳዎች በተከሰተው ድርቅ ከ86 ሺህ በላይ የቤት እንስሳት መሞታቸውንና ከ173 ሺህ በላይ ደግሞ መሰደዳቸውንም አመልክቷል። የጃናሞራ ወረዳ ግብርና ጽህፈት ቤት በበኩሉ በሦስት ወራት ውስጥ ብቻ አንድ ሺ አራት መቶ ሰዎች ቤታቸውን ለቀው ወደ ከተሞች መሰደዳቸውን ዛሬ ለአሜሪካ ድምፅ አረጋግጠዋል። ድርቁ ባስከተለው ራህ ምክንያት ጠለምት ወረዳን ለቀውና የአራት ቀን የእግር ጉዞ አድርገው በአጎራባቹ አድርቃይ ከተማ እንደሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጸዋል። አስቴር ምስጋናው ተከታዩን ዘገባ ልካለች። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትላንት ባወጣው ሪፖርት በአማራ ክልል ድርቅ በተከሰተባቸው የሰሜን ጎንደር ዞኖች ጃናሞራ እና ጠለምተ ወረዳዎች ውስጥ ከአራት ሺህ በላይ ሰዎች ተፈናቅለዋል። ከአንድ መቶ ሰባ ሺህ በላይ የቤት እንስሳት ደግሞ ተሰደዋል። በሰሜን ጎንደር ዞን ጠለምተ ወረዳ አገጣ ጊዮርጊስ በተባለ ቀበሌ ይኖሩ እንደነበር የሚናገሩት የአካባቢው ነዋሪ ወይዘሮ በላይነሽ ገብረየስ ልጆቻቸውን ይዘው የአራት ቀን የእግር ጉዞ በመጓዝ አዳርቀይ ከተማ መግባታቸውን ተናግረዋል። በአዳርቃይ ከተማ ጥሏታ በተባለ ቦታ ውሎ አዳራቸውን ዛፍ ስር ካደረጉ ሁለት ወር እንደሆናቸው ይገልጻሉ። የእንጀራ ፍለጋ ነው የመጣሁ ቤት ማን ሰቶን ነው መጠ በድርቅ ከተጠቁ የገጠር አካባቢዎች በስደት ወደ አደርቀይ ከተማ የሚመጡ ሰዎች ቁጥር በየቀኑ እየጨመረ እንደመጣ የሚናገሩት በአደርቀይ ወረዳ ግብርና ጽሕፈት ቤት ውስጥ የአደጋ መከላከልና ምግብ ዋስትና ባለሙያ መሆናቸውን የነገሩን አቶ ጌት ያዛን ነው። በከተማው ቁጥራቸው እጅግ የበዛ ተፈናቃዮች ልጆቻቸውን ይዘው በልመና ላይ ናቸው ብለዋል። ወረዳችን ላይ ብዙ ስደተኞች መጥተው ገብተው ብናል ያለፈው አራት መቶ ሰማንያ አምስት ነበር፣ አሁን ግን ከስድስት መቶ በላይ የሆኑ ሲሆኑ በራ ላይ በቃ በከተማው በየበረንዳ ቤቱ በየእንጃ ምግብ በሚሸጥበት ላይ በቃ አሁን አስቸጋሪ ሁኔታ ነው። ወረዳ በአማር ቀበሌ ላይ ዛፍ ላይ ተጠልለው እንደሚኖሩ አሁንም እንደምናያቸው በየማህበር ቤቱ በየክርስትና ቤቱ በከተማው እንጨት በመሸጥ የአርሶ አደር እንጨት ለኩል በመግባት የአይነት እንቅስቃሴ ነው እያደረጉ እና አስቸጋሪ ሁኔታ ነው። በእኛ ወረዳም ድጋፍም አላገኙም ልጆቻቸውን እንዲቆጠቱ ለምታያቸው በየ በምትገቢበት አሁን አንድ ማህበር ክስ ማለበት ማህበር አጋጣሚ ተሰብስበው ነው ወደ ሀምሳ በላይ ስልሳ ላይ በረንዳ ላይ የተወሰነ ያቅሙን ያ ማህበረሰብ አካፍሎ ከመብላት ስላለበት እያካፈለ ያለሹ ነገር። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከአንድ ወር በፊት ባወጣው ሪፖርት በአማራ ክልል 2.8 ሚሊዮን ሕዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት 25 በመቶ ያህሉ ብቻ እንደሆኑና በስምንት ዞኖች ውስጥ የሚገኙ 713 ሺ ሰዎች ለአደጋ እንደተጋለጡ ማመልከቱ ይታወሳል። በአማራ ክልል ሰሜን ጎንደር ዞን ሶስት ወረዳዎች ማለትም በጃና ሞራ፣ በየዳና ጠለምተ ወረዳዎች በ201516 መህር ምርት የተከሰተው ድርቅ ባስከተለው ረሃብ 36 ሰዎች መሞታቸውንና ከ72000 በላይ እንስሳት መሞታቸውን በአካባቢው የሚገኘው የደባርቅ ዩኒቨርሲቲ ከአንድ ወር በፊት አደረግኩት ባለው ጥናት ይፋ አድርጎ ነበር። የጃና ሞራ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሶሃሊ ሀሰን ዛሬ ለአሜሪካ ድምጽ በሰጡት ቃል በወረዳው ውስጥ ካሉ 37 ቀበሌዎች ውስጥ በ13 ቀበሌዎች በ201516 ምህር ምርት የተከሰተውን ድርቅ ተከትሎ በአካባቢው ያሉ በሺዎች የሚቆጠሩ ሰዎች እንስሳቶቻቸውን በመያዝ ወደ ከተሞች መሰደዳቸውን ገልጸዋል። ድርቁ ምክንያት ከአካባቢያቸው የለቀቁ አባወራ እና ማወራ የቤተሰብ ኃላፊ የምንላቸው አራት መቶ ሰማኒያ ሁለት ቤተሰብ አንድ ሺ ስድስት በጥቅሉ አንድ ሺ አራት መቶ ሰማኒያ ስምንት ሰዎች አካባቢያቸውን ለቀው ወደ ከተማ የመጠጋት በተለይ ንዑስ ከተማዎች አካባቢ የመጠጋት ሁኔታዎች አሉ። ጃና ሞራ ወረዳ ላይ ከተማ የምንላት መካነ ብርሃን ትባላለች። መካነ ብርሃን ላይ አብዛኛው ዋስል የምትባል ንዑስ ከተማ ጥሮ ለባ ላይ ንዑስ ከተማ አለች። ቀጥሎ ደግሞ መካነብርሃን ዋና ከተማ የጃና ሞራ ዋና ከተማ ነው። ከዛ ተጠግተው ነው እየለመኑ አንድም ለምንም በየቤተክርስቲያኑም በየመስጊዱም እንበደልተን እናራለን ሰውም ዝም ብለን ስንሞታይም እያለ ወደ ከተማ የመግባት ከከተማ የመጠጋት ነገሩ በጣም ረሃቡ እየጠረከረ ሲሄድ ታ አብዛኛው ግን ከመንግስት እጅ ነው የሚጠብቁት። ከዚህ ጋር በተያዘውን ድርቁ ላይ መሰረታዊ ችግር የገጠመን ነ ምንድን ነው? ከመኖጥረቱ ጋር በተያዘ እንስሳታቸውን ይዘው ከአካባቢ ወደ አካባቢ እየተንቀሳቀሱ ያሉ አሉ። እንዲያው እስካሁን በደረሰነ መረጃ የዳልካ ገብት ሶስት መቶ ስድስት የተሰደዳለ በክና ፍየል አንድ ሺህ ሁለት መቶ የጋማ ከብት ሁለት መቶ ሰላሳ አምስት ከድርቁ ጋር በተያዘም ከንብ ሃብት ጋር በተያዘ አንድ ሺ አንድ መቶ አስራ ዘጠኝ የለም መንጋ ዝም ብሎ የጠፋለ፣ ያው ከምንም የሚቀሰም ነገር ባለመኖሩ ድርቅ ከመሆኑ ጋር በተያዘ አጠቃላይ አንድ ሺ አንድ መቶ አስራ ዘጠኝ መንጋ ከጥቅሞች የሆነበት ሁኔታ አለ። በጃና ሞራ ወረዳ ጣዋታ ቀበሌ ይኖሩ የነበሩና ሶስት ልጆቻቸውን በመያዝ ወደ ወረዳው ከተማ መካነ ብርሃን መምጣታቸውን የገለጹት ወይዘሮ ታዘብ ጥጋቤ ለችግር መጋለጣቸውን ተናግረዋል። እርቦይ ጠምቶኝ ነው የመጣው ስራ ቦታ አገኛለሁ ብዬ ወደዚህ አፍታም ዝንጌት የሚያሰራ እንዳለ እንጀራ ግሬ ይበላለው ያው ተንቀሳቀሽ ጃና ሞራ ሰፊ ከተማ ነው ሲባል እበላለው ብዬ መጣው። ድርቅ ነው ምንም ነገር የለይም እየመጣው ወደዚህ ድርቅ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትላንት ባወጣው ሪፖርቱ ከድርቁ ጋር በተያያዘ በአማራ ክልል ጠለምትና ጃና ሞራን ጨምሮ ሁለት ነጥብ አምስት ሚሊዮን ሕጻናት ትምህርት ማቋረጣቸውንም ገልጸዋል። የፌዴራል አደጋ ስጋት አመራር ኮሚሽን እና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ትላንት በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት በተመለከተ በጋራ ባወጡት መግለጫ በኢትዮጵያ በአምስት ክልሎች አራት ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው መግለጻቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው።